በኢትዮጵያ የማህበረሰቦችን እና የሴቶችን ውሳኔ ሰጪነት ለማጠናከር በተለይም ደግሞ የሴቶች ግርዛትን ከሀገሪቱ ጨርሶ እንዲወገድ በፋና ወጊነት ከፍተኛ ትግል ያደረጉና እያደረጉም ያሉ ቀድሞ የከምባቲ ሜንቲ ጌዚማ በአሁኑ መጠሪያው ኬኤምጂ ኢትዮጵያ መስራችና ዋና ስራ አስኪያጅ ዶክተር ቦጋለች ገብሬ ሰሎሞን እንዳለው በሚታወቁበት ስማቸው ቦጌ በትናንትናው ምሽት የቤልጂክ ንጉስ ቤድዌን የአፍሪካ ልማት ሽልማት ተሰጥቷቸዋል። ጽህፈት ቤቱ ብረሰልስ የሆነው ኪንግ ቤድዌን ፋውንዴሽን የሴቶች ግርዛትን ለማስወገድ ባደረጉት አዲስ ወጥ ዘመቻ የ150 ሺህ ዩሮ ሽልማት ነው ያበረከተላቸው። በብረሰልስ ቤተ መንግስት የሀገሪቱ ንጉስ አልበርት ዳግማዊና ባለቤታቸው ንግስት ፓውላ በተገኙበት ስነ ስርአት ነው ዶክተር ቦጋለች ሽልማቱን የተቀበሉት። ዶክተር ቦጋለችን ማምሻውን ከብረሰልስ በቴሌፎን አግኝቻቸዋለሁ። ዶክተር ቦጋለች እንኳን ደስ ያለው። ስለ ሽልማቱና ለዚህ ሽልማት ያበቃዎትን ስራውን እርግጥ አገር የሚያውቀው ነው። እስኪ ባጭሩ በመግለጽ ይጀምሩልን። እግዚአብሔር ይስጥልኝ። የኔ ሽልማት የሁላችንም ሽልማት ነው። አንዳችን ስንሸለም፣ አንዳችን ስንከበር ሁላችንም ኢትዮጵያኖች እንከበራለን። ሁላችንም ሴቶች እንከበራለን ማለት ነው። የኔ ስራ ብቻ አይደለም፣ ሌሎች በሰሩት ነው እኔ የሚጀምርኩት፣ እና ከኔ ደግሞ ቀጥሎ የሚጀምሩት በእኔ እኔ በሰራውት ይጀምራሉ። እግዚአብሔር ይስጥልኝ። ለዚህ ሽልማት ያበቃን በሴቶች ግርዛ ዙሪያ መስራታችን ብቻ አይደለም፣ በሴቶች ግርዛ ዙሪያ ለመስማት የገባንበት መንገድ ነው እንዴት አድርገን ሌሎቹን ነገሮች የሴቶችን ህይወት እና የማህበረሰቡን ህይወት የሚለውጡትን ነገሮች አቀነባብረን መስራታችን ነው። ህዝቡ አቅም አለኝ፣ እኔ አደርጋለሁ፣ እኔ ወስናለሁ ብሎ እንዲሰራ፣ ህዝቡ ነው ያስተባበርንበት ዘዴ ነው ለዚህ ሽልማት ያበቃን። ኪንግ በድዋን ፋውንዴሽን አፍሪካን ዴቨሎፕመንት ፕራይዝ ከሶስት መቶ ድርጅቶችና ግለሰቦች በላይ ነው የተወዳደሩት እና እኔ ሁሌ በድርጅቴ ስም ነው የሚወዳደር እንጂ በራሴ ተወዳድሬ አላውቅም እና ነገር ግን ሽልማቱን የሰጡት በግለሰብ ደረጃ፣ የግለሰብ ትግል ከልጅነቴ ባለው ሁኔታ ተነስተው ተማሪ ቤት እስኪገባ ያደረጉት ትግልና የተጠቀምኩባቸውን እድሎች፣ ያገኟቸውን ሽልማቶች ከዛ ተመልሼ ደግሞ ወደ መንደሬ ገብቼ የረዳኝን ያሳደገኝን ሕዝብ አብሬያቸው ያደግኳቸው እናቶች ያደጉበትን ህይወት የሚኖሩበትን ህይወት እያየው ያደግኩበትን እንዴት አድርግ ለማሻሻል እችላለሁ ብዬ ማድረጌ ነው አንዱ ፋክተር። ሽልማቶ የአራት መቶ ሀምሳ ሺ ዩሮ ሽልማት እንደሆነ ነው የተነገረው። አይመስለኝም እኛ የተነገረን መቶ ሀምሳ ሺህ የአውሮፓ ቢሮ ነው። ይህ ገንዘብ በምን አይነት ይሄን ተጋድሎን የበለጠ ለመቀጠል በምን አይነት ይረዳውታል? በመሰረቱ ለእኔ የተሰጠ ገንዘብ ነው። ድርጅቴ ያስገብቼ በድርጅቴ ስም ቢገባ የለም ብሎ መራጮቹ ይሄንን ነገር በግለሰብ ይገባታል ብሎ በግለሰብ ነው የሰጡኝ እና ፈለኩትን ማድረግ ለራሴ ማዋል ወርቅ መግዛት ይችላል። መብቴ ነው። ነገር ግን ምንድን ነው በአካባቢያችን ከፍተኛ ትምህርት ተቋም የለንም እና ይሄንን ገንዘብ መሰረት አድርጌ በተቻለ መጠን ህይወት እስካለ ድረስ የሴቶች ሳይንስና ቴክኖሎጂ ትምህርት ቤት አቋቁማለሁ፣ ኮሌጅ አቋቁማለሁ የሚል እምነት ነው ያለኝ እና ለዛ የመሰረት ገንዘብ ይሆናል፣ ሌላውን ገንዘብ ማስገኛ ይሆናል የሚል እምነት አለኝ። እግዚአብሔር ካለን ትልቅ ነገር። በመጨረሻ ዶክተር ቦጋለች የቤልጅየም ንጉስና ንግስት በተገኙበት ይህንን ሽልማት ሲቀበሉ ምን ተሰማዎት? የሚገርምሽ እዛ መገኘት ብቻ ሳይሆን ቤተ መንግስት ከአርባ አምስት ደቂቃ በላይ እኔና ንግስትትና ንግሱ ቁጭ ጥያቄዎች እንደ ልጅ ጥያቄ በደንብ ጽፎ ተቀምጠው በደንብ ነው የተዋየ ነው። ምኞታቸው ምንድን ነው? እዛ ከምባታ ውስጥ ኢትዮጵያ ውስጥ የተገኙትን አይነት ውጤቶች ወደ ሌላ አፍሪቃ ሀገር ለምሳሌ ኮንጎ ነው የእነሱ ብዙ ኢንትረስታቸው። ወደ ኮንጎ ማዛመት ትችያለሽ ወይ? ግርዛትም ባይኖር በሴቶች ጥቃት ሌሎች ጥቃቶች አሉ። አ በሴቶች ሌሎች ጥቃቶች የሚደርሱት አሉ። እንዲ እንዲ እንዲ በጣም ሰውዬው፣ ንጉሱ በሚገርምሽ ሁኔታ በደንብ ያነበቡ ከረንት ሁኔታዎችን የሚያውቁ ናቸው። አዎ አሁን የዛሬ ጋዜጣዎች የሚያወሩትን ነገር ጭምር የሚያውቁ ናቸው እና በጣም ትልቅ ኢንተረስት ያላቸው እና በጣም ጥሩ ጊዜ ነበረን። እና ምን ተሰማሽ? አንደኛ ትልቅ ክብር ነው፣ ለቦጋለች ብቻ ሳይሆን፣ ለእኔ ብቻ ሳይሆን፣ ለሀገራችን ጭምር። የአንድ ሀገር የተወላጅ የሚሰራው ስራ የእሱ ብቻ አደለ፣ የኢትዮጵያ የሁላችንም ነው። ይህንን ስልሽ ከእውነትና ከልቤ ነው ለምን ኢትዮጵያ ነች ያሳደገች። ኢትዮጵያ ነች የኢትዮጵያ ሕዝብ ነው በተኩሱ ያስተማሪች በመልካም ነገር ኢትዮጵያን የትም ባስጠራ ትልቅ ትልቅ ክብር ነው የሚሰማኝ። በጣም ከሶስት መቶ ሀምሳ ሰው በተገኘበት ነው ሽልማቱን ያገኘሁት። አለ የሚባል ሁሉ ሰው በተገኘበት ንግግር ሳደርግ መርፌ ብጣል ይሰማ ነበር። ቀድሞ ከምባቲ መንቲ ጌዝማ በመባል ይታወቅ የነበረው የአሁን ስሙ ደግሞ ኬኤምጂ ኢትዮጵያ የተባለው ድርጅት መስራችና ስራ አስኪያጅ ዶክተር በጋለች ገብሬ የህይወት ጉዞ ቁርጠኝነቶና ትግሎ ለዚህ ለሚገባዎት ክብር ስላበቃዎት በድጋሚ እንኳን ደስ ያለው። ላለሁኝ ለአካባቢው ህዝብ አብሮኝ የሰራው ስራውን የሰሩት እነሱ ናቸው ላሉት ህዝብ በሀገሩ ቋንቋ ማስተላለፍ የሚፈልጉት የደስታ መልእክት ካለ እባኮ መስመሩ ልልቀቅሎት። ዶክተር ቦጌ ቆንጂት በጣም እግዚአብሔር ያከብርልን ይመና ከባሪ ወሚያን ጋች ክትኔ ሱቅ ሚኝ ሽልማት አያቄም አንድ ነው ትጀት የእንተሪ መገናት ሱቅ ክትኔ መገን ቃር ህዝቦቼ፣ ህዝቦቼ እናንተ በሰራችሁት ነው ዛሬ ከንጉስ እጅ ሽልማት ያገኘሁት እና እን- እንችላለን። ከዚህ በበለጠ ለመስራትም እንችላለን እንችላለን። አመሰግኖታለሁ ዶክተር ቦጋለች።